ጋቢና ቪኦኤ የባለብዙ ቀለም ሐሳቦች መናሪያ፣ ረጅም የአብሮነት ጎዳና። ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ሰላም ጤናስትልኝ እንደምናመሻችሁ። ጋቢና ቪ ከአሜሪካ ድምፅ ዋሽንግተን ዲሲ ጀምረዋል። ለዛሬ በወር ውስጥ ከተደመጡ መርሃ ግብሮቻችን መካከል መርጠን ይዘንላችኋል። ፕሮግራሙን በመምራት ኤደን ገረመው ከኤልያስ አስማረና ከመላው የአሜሪካ ድምፅ ባልደረቦች ጋር በመሆን አብሬያችሁ አመሻለሁ። አብራችሁን ቆዩ። የቴክኖሎጂው ዘርፍ ለብዙዎች የስራ እድል እየፈጠረ ነው። በተለይም ኮቪድ-19 ብዙዎችን ቆም ብለው እንዲያስቡና የስራ ዘርፋቸውን እንዲቀይሩ ወይም ደግሞ እንዲያሻሽሉ እያደረገ ነው። ከዚህ መሀል የዩትዩብ ብዝነስ አንደኛው ነው። በመረጃ ቴክኖሎጂ ዘርፍ የረዥም ዓመታት ልምድ ያለው አዱኛ በቀለ ከአሜሪካ ድምጽ ጋር ቆይታ አድርጎ ነበረ። ስለ ዩትዩብ ብዝነስ አጀማመርና ማድረግ ስላለብን ጥንቃቄዎች አነጋግሬው ነበር። እንደሚከተልው ይቀርባል ዩትዩብ ቢዝነስ ማለት ወይም ደግሞ ኤኒ ኢንተርኔት ላይ ያሉ በአብዛኛው አድ ማስታወቂያ ላይ መሰረት ያደረጉ ቢዝነሶች እንዴት ነው የሚሰሩት ትኩረት ትኩረትሽ ነው የሚገዛው የሚሸጠው ዩትዩብ ላይ የሚሆን ሌሎች ዌብሳይቶች ላይ እና ለምሳሌ ዩትዩብ ላይ አን የአበሻን አይን የአበሻን ትኩረት መያዝ ከፈለገ ዩትዩብ የአበሻ ኮንተንት ክሪኤተር ይፈልጋል ያንን ኮንተንት ክሪኤት የሚያደረገው ሰውዬ ስራው ምንድን ነው የተጠቃሚውን ትኩረት መያዝ ነው ሰው ድራማ ለማየት ሲሄድ አሁን ዩትዩቢያችን ትኩረት ስላየ ሲን ማስታወቂያ ወይም ደግሞ የናይኪን ማስታወቂያ ያሳይሻል። ያኔ እነ ናይኪን ቻርጅ ያደርጋል ፌስቡክ ወይም ዩትዩብ እነሱን። ለምሳሌ ለአንድ ሺህ ሰው የናይኪን ማስታወቂያ ላሳይል ብለው አስር ብር ቻርጅ ካደረገ ከዛች አስር ብር ውስጥ ስልሳ ስድስት ነጥብ ስድስት ፐርሰንቱን ለኮንተንት ክሪኤተሩ ድራማ ሰራተኛው ያካፍላል። ያቺ ስልሳ ስድስት ፐርሰንት ተጠራቅማ እንግዲህ ገቢ ትሆናለች። ብዙ ተመልካች ባለሽ ቁጥር ብዙ ይከፈልሻል ማለት ነው። እና ቢዝነሱ ይኸው ነው። ለመጀመር እንዳልኩሽ ኮንተንት ክሪኤተር መሆን ነው በቃ። ዩቱብ ላይ ህዝብ እንዲያየው የሚፈልጉት ለሰዎች ማቅረብ የሚፈልጉት ሀሳብ ያላቸው ሰዎች እንዴት ነው ይህንን መጀመር የሚችሉት? ቪዲዮሽን አፕሎድ አድርገሽ ዩቲዩብ ላይ ለማስቀመጥ ዩቲዩብ ቻርጅ የሚያደርግሽ ነገር የለም። ካውንት ዩቲዩብ ላይ መፍጠር ነጻ ነው። ማንም ሰው ኮንተንት ክሪኤተር ሆኖ መመዝገብ ይችላል፣ በዛን አፕሎድ ማድረግ ይችላል። አይፎን ላይ ወይም ጋላክሲ ላይ ያሉት ካሜራዎች በጣም በቂ ናቸው ለዩቲዩብ ላይ ላሉት ቪዲዮ መስሪያዎች። እና ኮንተንትን አፕሎድ ካደረግሽ በኋላ ግን ለዩቲዩብ እኔ ቪዲዮዎች ላይ ማስታወቂያዎችን አሳይና ገቢውን ታካፍለኛለ ብለሽ ኦን ኤንድ ኦፍ የምታደርጊያ በተን አለች እና ያቺን በተን ኦን ስታደርጊ የዩቲዩብ አንቺ ቪዲዮዎች ላይ ማስታወቂያ ማሳየት ይጀምራል። ከዛ ከዛ ማስታወቂያዎች ለአንቺ ገቢውን ሼር ያደርግሻል። ቻሌንጁ ቢዝነሱን ጆይን ማድረጉ አይደለም ዋናው ቻሌንጅ የሚያይልሽን ሰው ማግኘቱ ነው። ምናልባት አንድ የነበራት ነገር ዩቲዩብ ሲከፍልሽ ወደ ባንክ አካውንትሽ ነው የሚልክልሽ እና እሱን ክፍያ ለመቀበል የምትቀበዩበት ዴቢት ካርድ ወይም ባንክ አካውንት ያስፈልግሻል። እዚህ አሜሪካ ውስጥ ያለ ወይም ኦንላይን ትራንስፈር የሚያደርግ ሀገር ውስጥ እና ብዙ ጊዜ ከኢትዮጵያ ያለ ሰው የሚቸግረው ያቺን ገንዘቡን መቀበያ አካውንት ስለሌላቸው፣ ዴቢት ካርድ ከኢትዮጵያ ያስቸግራል። አብዛኛውን ጊዜ የዩቲዩብ ቪዲዮዎች ስናይ ይዘቱን የሚያቀርቡት ሰዎች ሰብስክራይብ አድርጉ ሲሉ ይደመጣል። ይሄ ምን ማለት ነው? ሰብስክራይብ ስታደርጊ ዩቲዩብ ላይ ምን ማለት ነው? ለዩቲዩብ፣ አዎ፣ ይሄኛው ቻናል የሚሰራውን ወድጄዋለሁ እና ሌላ ቪዲዮ ሲሰራ እንደ ማስታወሻ ነገር ስልኬ ላይ ላክልኝ እና ሄደ ይኸው ብለህ አስታውሰኝ ብሎ መስታወቂያ እንዲላክለት ፍቃድ መስጠት ማለት ነው። ሰብስክራይብ ማለት ይሄ ማለት ምንድን ነው? ጋሚ ድጋሚ ዩቲዩብ ቪዲዮ የሚያወጡ ሰዎች ሰብስክራይበር ካላቸው አንድ ቪዲዮ ሲያወጡ፣ ለምሳሌ አንድ ሺ ሰብስክራይበር ካላቸው አንድ ሺ አንድ ቪዲዮ ሲያወጡ ለአንድ ሺዎቹም ይኸው ቪዲዮ አውጥቷል የሚል ማስታወቂያ ዩቲዩብ ስለሚልክላቸው ወደ ቻናሉ ተመልሰሽ የሚሄዱ ሽን ይጨምረዋል። ገቢም በተመለከተ ደግሞ እናውራ። ዩቲዩብ ላይ ቪዲዮ የሚጭኑ ሰዎች በአማካኝ በሳምንት ወይም በወር ምን ያህል ሊያገኙ ይችላሉ? ይለያየ ለምሳሌ የዩቱብ ቻናሉ ተመልካቾቹ ያሉት አሜሪካ ውስጥ ከሆነ እና የዩቱብ ቻናሉ ኦነር ተመልካቾቹ ያሉት ኢትዮጵያ ውስጥ ከሆነ አንድ አይነት የሆነ ተመልካች ቢኖረውም ቪዲዮ የሚሰራው ብር የተለያየ ነው። ለምሳሌ አስር ሺህ ተመልካች ያለው አንድ ቪዲዮ ከኢትዮጵያ ከሆነ የታየው በአንድ ሺህ በአንድ ሺህ ስታካፋፊው ለኢትዮጵያ ቪዮር ሲከፍል የሚያገኘው የሆነ ስልሳ ስድስት ብር ከስልሳ ስድስት ሳንቲም ነገር ነው። ዶላር ኢትዮጵያ ውስጥ ያለው እዚህ ሀገር ደግሞ በአማካይ አምስት ዶላር ነው የሚከፈለዋል። አስር ሺ ተመልካች ኖሮት አንድ ሰው መስራት የሚችለው ማክሲመም እንግዲህ አሜሪካ ውስጥ እንኳን ቢታይለን ሰላሳ ምናምን ብር ነው። አብዛኛው ሚሊየንስ ሚሊየንስ የሚሆኑት ዩቲዩብ ላይ ያሉ ቪዲዮ ያላቸው ሰዎች አስር ሺ ቪዩም የላቸው ሰው አማካይ ካልሽኝ በጣም ትንሽ ነው። ስለዚህ መቶ ብር ለመስራት መቶ ሲፒኤም ያስፈልግሻል ማለት ነው። ቢያንስ መቶ ሺህ ነገር ቢ ያስፈልግሻል መቶ ሺህ ተመልካች የማገኝበት ቪዲዮ በየወሩ መፍጠር ይችላለሁ ወይ የሚለውን አስበሽ፣ መቶ ብር መስራት ትችያለሽ። ቀላል ነገራት ያን ያህል ትልቅ ኢንካም ያለው ነገር ለመሆን በየቀኑ በየሁለት ቀኑ የሚያወጣ ቪዲዮ የሚታይ ከሆነ ነው በጣም ገቢ ያለው እንጂ በአብዛኛው ሰው አሁን ደግሞ ከዩትዩብ ተመልካቾች አኳያ አነጋገርና ና ዩቱብ ላይ አንዳንድ ጊዜ ተመልካቾች በፊት ገጹ ላይ ያለው ማስታወቂያ እና ከፍተው ሲመለከቱት ያለው ይዘት ከርዕሱም ሆነ ከምስሉ ጋር ተመሳሳይ እንዳልሆነ ያነሳሉ። ይህም በተመለከተ ተመልካቾች ምን ማወቅ አለባቸው? ተመልካቹ የማይጠቅም ኮንተንት ርዕሱ ሊሆን ተሸውደው ሊሆን ይችላል። ወይም ደግሞ እቺ ተምኔል ሚ ትባላለች ወይም ዩቲብ ስትከፍች ፊት ለፊት ላይ የምትታየው ምስል የለችም የቪዲዮ ምስል እዛ ላይ በሚቀመጠው ምስል ተሸውደው ሊሆን ይችላል። ወይም በተለያየ ምክንያት ተሸውደው ሊሆን ይችላል። ሰው ትኩረቱን ያባክናል። እንደዚህ አይነት ሶሻል ሚዲያ ዌብሳይቶች ላይም ወይም ዩቲብ ልን ጨምረው ማለት ነው። ሰው ምናልባት ሰው መጠንቀቅ ያለበት ያው አላስፈላጊ የሆነ ቪዲዮ ላይ ይሄን መተካት የማይቻል ትኩረቴን እያባከንኩ ነው ወይስ አይደለም የሚለውን ማሰብ አለበት ሰው። ዋናው ዋናው ዋናው ትልቁ ነገር ሰቡ ማሰብ ያለበት እሱ ነው። ከዛ ውጭ ደግሞ አሁን የኢትዮጵያም ችግር ነው፣ የሌላውም አለም ችግር ነው። እዚህ አሁን አሜሪካ ሀገር ውስጥም ቱ ታውዘንድ ሲክስ ላይ ሲክስቲን ላይ ተነዋል፣ ቱ ታውዘንድ ትዌንቲ ላይ ተነዋል። ኢትዮጵያ ውስጥ አሁንም የምናየው ነው። እነዚህ ዩትዩብ ላይ ያሉ ኮንተንት ክሬተሮች አንዳንዶቹ፣ ሁሉም አይደሉም፣ በጣም አንዳንዶቹ የሚያተኩሩት እንዴት ነው ብር መስራት የሚችለው የሚለው ላይ ብቻ ነው እንጂ የኔ ቪዲዮ ምን አይነት ውጤት ያመጣል ለተመልካቹ ለሕዝቡ ምናምን የሚለውን አያስቡ። ብዙ ብር እስካመጣልኝ ድረስ ምን ገባኝ የሚል አፒቲዩድ ያላቸው የዩትዩብ ቻናሎች አሉ። ከውስጥም እንደዚሁ አንድን ዘር ከአንድን ዘር የሚያቃጭ ቪዲዮ በማስቀመጥ እነሱ ሙሉ ትኩረታቸው ብር መስራት ላይ የሆኑ ሰዎች አሉ። ለእነዚህ ያንቺን የተገደበ ትኩረት ሰጥተሽ ለእነሱ ብር መስ እንዲሰሩ ማድረግ ማለት ሁለት መሸነፍ ማለት ነው እና ቪዲዮን ስትል ው ብሎ ማየት ራሱ ያንን ዩትብ ባለቤት መሸለም ማለት ነው ምክንያቱም እናንተ ትኩረት ነው ብር የሚጠራው ያ ሰውዬ እና፣ ላለመሸለም የዚህ ሰውዬ አላማ ምንድን ነው እስቲ ብሎ ጠይቆ መጀመሪያ ቪዲዮን ከማየቱ በፊት እስቲ አይቼ ወስናለው ካላችሁ፣ ከታለ ና ከታየ ቪዲዮ አንዴ ሸልማችሁታል፣ ብሩን እንዲያገኝ አድርጋችሁታል። ከዛ በኋላ ያለው ነገር በረፋታዋል እንጂ ምንም አይጎዳውም። ዩቲዩብስ በገጹ ላይ የሚጫኑትን ቪዲዮዎች በተመለከተ ያለው ህግ ምን ይመስላል? ህግ አለው ወይስ በተወሰነ ደረጃ ህግ አለው። ዩቲዩብ እንግዲህ ያው ራሱ ኮርፖሬሽን ነው አንድ ካምፓኒ ነው እና በሀገሪቷ ህግ አይደለም የሚመራው ዩትዩብ ራሱ በራሱ ኮርፖሬሽን ህግ ነው የሚመራው፣ እና የራሳቸው የማይፈቅዷቸው ኮንተንቶች አሉ የእርቃን ቪዲዮ እንዳይቀመጥ መጨረ ትልቁ የሚከላከሉት ነገር እሱን ነው። ዘረኝነት የሆነ ኮንተንትም ደግሞ እንዳይቀመጥ በግልጽ ዘረኝነት እንትናን ዘረኝ አጥፋው እንትናን አጥፋው የሚል ወሬ እንዳይቀመጥ ህጋቻ ላይ አለ። የውሸት ኢንፎርሜሽንም ለምሳሌ እንዳይቀመጡ ተከለከሏቸው ነገሮች ናቸው። ግን አሁን ችግሩ ምንድን ነው መሰለሽ? የእውነት ይሄንን ተግባራዊ ለማድረግ ስትመጪ ለምሳሌ የውሸት ኢንፎርሜሽን ማስቀመጥ አትችልም ሲባል መጀመሪያ የትኛው ነው እውነት የትኛው ነው ውሸት የሚለውን ራሱ ለይቶ ማወቁ በጣም ከባድ ነው፣ ከዩትብ አንጻ እዚህም ሀገር የምናየው ነው። ፖለቲካ ላይ አንድ ኢንፎርሜሽን ይቀመጥና ዩትብ ላይ አንደኛ ወገን ልክ ነው ይላል፣ አንደኛ ወገን ስህተት ነው ይላል። ቅጠኛ የሆነ እውነት ቅጠኛ የሆነ ውሸት ስላልሆነ ዩትብ ላይ ያሉ እነዚህንን ፖሊሲ አስተግባሪ ሰዎች የሚወስዱት የራሳቸው ዳኝነት ነው የሚወስነው ብዙ ጊዜ እንጂ ግልጥ የሆነ መስመር የለም። በጣም አመሰግናለሁ። በማዳመጥ ላይ ያላችሁት ከአሜሪካ ድምጽ ወደ እናንተ የሚደርሰውን ጋቢና ቪን ነው። ባለፈው ግንቦት ወር ላይ በሚኒያፖሊስ ግዛት በፖሊስ እጅ ውስጥ እንዳለ የተገደለው የጆርጅ ፍሎይድ ሞት ለዘመናት በኖሮ ዘረኝነት ዙሪያ የሚደረጉ ውይይቶችና ዘረኝነትን ለመዋጋት የሚደረጉ ጥረቶችን እንደ አዲስ ቀስቅሷል። አንዳንድ ባለሙያዎች ደግሞ ዘረኝነትን ለማስቆም ብቸኛው መንገድ ትምህርት ነው ይላሉ። በዚህ ዙሪያ ማክሲም ማስካሎቪያ ያጠናቀረውን ዘገባ ስመኝሽ የቆየ ታቀርብልናለች። የጥቁር አሜሪካዊው ጆርጅ ፍሎይድን ሞት ተከትሎ በአሜሪካን ሁሉም ግዛቶች የተቃውሞ ሰልፎች በመካሄድ ላይ ባሉበት ወቅት በዋሽንግተን ዲሲ የሚገኘው የአፍሪካ አሜሪካውያንን ታሪክና ባህል ለማስተዋወቅ የተገነባው ሙዚየም በድህረ ገጽ አማካኝነት ስለ ዘር እናውራ የሚል አስተማሪ ፕሮጀክት ጀምሯል። የሙዚየሙ ተወካይ ካንድራ ፍላናገን እንደሚያስረዱት ፕሮጀክቱ ለድህረ ገጹ ጎብኚዎች በአሜሪካን ሀገር ለዘመናት ስለ ኖረው ዘረኝነትና ከዘረኝነት ጋር የተያያዙ እንቅስቃሴዎች ያስረዳል። ድህረ ገጹ በተለይ በአሜሪካ ውስጥ ስለኖረው የዘረኝነት አጭር ታሪክ ይዟል። ዋናው ፍላጎታችን ግለሰቦችና በአጠቃላይ ማህበረሰቡ በዘር ስለተቃኘው ማንነታችን እንዲያስቡ መርዳት ነው። ድህረ ገጹ የያዛቸው መረጃዎች ለረጅም ዓመታት በሙዚየሙ ሰራተኞች ሲዘጋጁ የቆዩ መሆናቸውንና በታሪክ ሳይንስና ሳይኮሎጂ ጉዳዮች ላይ ጥልቀት ያላቸው ጥናቶችን ያካተተ እንደሆነ ፍላና ይገልጻሉ። ዝምታ አደገኛ ነው። ዝምታ የራሱ መልእክት ያስተላልፋል። ሸፋፍነን እያለፍነውም ሆነ እንደሌለ ቆጥረን የዘር ጉዳይ ጨርሶ የማይነሳ ከሆነ በመነጋገር ልንፈታቸው እንችላቸው የነበሩ ነገሮችን ያጠፋብናል። በዓለም ላይ የሆነ ያለውን ነገር እንዳናይ ያደርገናል። ነገሮችን እንዴት ተቀብለን ማስተናገድ እንደምንችል እና በምንተዋወቅ ሰዎች መካከል እንኳን ልዩነታችንን አልፈን በአብሮነት መኖር እንዳንችል ያደርገናል። ፕሮጀክቱ በድህረ ገጹ ላይ የሚጠቀማቸው ግብአቶች ያለውን እውነታ ብቻ የሚያሳዩ አይደሉም። ከኢኮኖሚ አንስቶ በፖለቲካው ባህልና ትምህርት ዙሪያ በዘር ምክንያት በአሜሪካኖች ህይወት ላይ ለሚፈጠሩ ችግሮችም መፍትሄ የሚያስቀምጡ መሆኑን ሌላዋ የሙዚየሙ ሰራተኛ አና ሂንድሌይ ይናገራሉ። አንድ ተማሪ በትምህርት ቤት ቆይታው በሙሉ የሚነገረው በአንድ ወገን የተቃኘ በነጭ ወንዶች እይታ የሚነገር ታሪክ ነው። እኛ ደግሞ አጥብቀን እየደገፍን ያለነው ታሪኮች ከብዙ አቅጣጫ እንዲታዩ ነው። የአፍሪካ አሜሪካዊ ታሪክ የአሜሪካ ጠቅላላ ታሪክ ነው። በሌላ በኩል በሎስ አንጀለስ ከተማ ካሊፎርኒያ ዩኒቨርሲቲ አስተማሪና በዩኒቨርሲቲው በመብት ዙሪያ የሚሰሩ ፕሮጀክቶች አስተባባሪ የሆኑት ጌሪ ኦርፊልድ ዋናው ችግር በአሜሪካ ትምህርት ስርዓት ውስጥ የሚሰጡት ትምህርቶች ብቻ ሳይሆኑ የተቀረጹበትን መንገድ ነው ይላሉ። ኦርፊልድ የሚመሩት ፕሮጀክት በ2006 ባሳተመው ሪፖርት በቀለም የሚከፋፍለው የአሜሪካ ትምህርት ስርዓት ከ1960 ዎቹ ጀምሮ ምንም ያክል መሻሻል እንዳላሳየ ያትታል። ሪፖርቱ ከወጣ 14 ዓመት ቢሆነውም። ሁኔታዎቹ ግን እየተባባሱ ነው የሄዱት፣ ይላሉ ኦርፊልድ። በዋናነት የዘርና የመደብ ችግሮች አሉብን። አሜሪካ ውስጥ ጥቁሮች፣ ላቲኖችና የቀደምት አሜሪካ ዝርያ ያላቸው ተማሪዎች በብዛት የሚማሩት ድህነት በበዛባቸው ትምህርት ቤቶች፣ ልምድ በሌላቸው አስተማሪዎች፣ ውሱን በሆነ ስርዓተ ትምህርት ውስጥ ነው። አብረዋቸው የሚማሯቸው ተማሪዎች ብዙ ተወዳዳሪ አይደሉም፣ ወላጆቻቸውም አቅም የላቸውም። ኦርፊልድ የቻርተር ትምህርት ቤቶችና የግል ተቋማት መስፋፋት ለቀለም መከፋፈሉ አስተዋጽኦ እንዳደረጉ ይናገራሉ። እነዚህ ትምህርት ቤቶች እንደ ሕዝብ ትምህርት ቤቶች ዘርን ሳይለዩ ተማሪዎችን እንዲቀበሉ ወይም የሲቪል ሕግ ትምህርቶችን እንዲያስተምሩ አይገደዱም። በ1960ዎቹና ሰባዎቹ ትምህርት ቤቶች በአንድ ታቅፈው የገንዘብ እርዳታ እንዲደረግላቸውና እንዲሻሻሉ የተለያየ ቀለም ያላቸው ተማሪዎች በተሻሉ ትምህርት ቤቶችና ማህበረሰቦች ውስጥ ተቀላቅለው መማር እንዲችሉ የሚያደርጉ ፖሊሲዎች በተከታታይ ይወጡ ነበረ። ነገር ግን ጠቅላይ ፍርድ ቤቱ የበለጠ ጽንፈኛ በሆነ ቁጥር ትምህርት ቤቶቹን እንዳይከፋፈሉ የሚያደርገው እቅድ እየተረሳ እየተተወ መጣ። ኦርፊልድ በሰብአዊ መብት እንቅስቃሴዎች ወቅት ተጀምረው ወደ ነበሩት ትምህርት ቤቶች በቀለም እንዳይከፋ ፋፍሉ የሚያደርጉ አሰራሮች መመለስ ያስፈልጋል። ወላጆችም ለልጆቻቸው የሚፈልጉትን ትምህርት ቤቶች መርጠው ማስተማር እንዲችሉ መደረግ አለበት ብለው ያምናሉ። That it ጋቢና ቪዌይ ነው በማዳመጥ ላይ ያላችሁት። አብራችሁን ስለሆናችሁ እናመሰግናለን። የጸረ ጥላቻ ንግግር መረብ በተሰኘ የበጎ ፈቃደኞች ስብስብ ኢትዮጵያውያን በሚያዘወትሯቸው ማህበራዊ መገናኛ አውታሮች ላይ እየተለቀቁ ናቸው ያሏቸውን የጥላቻ መረጃዎችን በመንቀስ እርምጃ እንዲወሰድባቸው እያደረገ ስለመሆኑ ተሰምቷል። ሀብታሙ ስዩም ዝርዝሩን ያሰማናል። ይህንን ነገር ለመስራት ምክንያት የሆነኝ የፌስቡክ ተጠቃሚ ነኝ። ለረዥም ጊዜ ፌስቡክ ላይ ቆይቻለው ከአስር ዓመት የሚጠጋ ጊዜ እና የፌስቡክ ላይ የምውልበት ሰፈር ላይ የሚደረጉ እንቅስቃሴዎችን የሁሉንም መቆጣጠር ባልችልም የኮሚኒቲው ጋይድ ላይን አለ የፌስቡክ፣ እሱን አውቃለው ድሮ የምጠቀምበት ነበረ። የሆነ ሰው አንድ ነገር ለጥፎ ይሄ ነገር ፌስቡክ ላይ መሆን የለበትም ብዬ ካመንኩኝ፣ ቀላል ምሳሌ ቢነግር፣ እርቃን ገላ ፌስቡክ ላይ ማድረግ አይቻልም። በሆነ አጋጣሚ እርቃን ገላ ተደርጎ ባይ ሪፖርት አድርገዋለሁ። ለምን ፌስቡክን ከቤተሰብ ጋር ልታይ ትችላለ፣ ከእናት ጋር ከልጆች ጋር ልታይ ትችላለ። እና እንደሱ አይነት ነገሮች ሲያጋጥሙኝ ራሴ ማደርጋቸው ነገሮች ነበሩ። የአንድ ሰው ሪፖርትም ሆነ የብዙ ሰዎች ሪፖርትም ሆነ ውጤት ያመጣል። ግን ቢያንስ ግን በእንደዚህ አገር በምትተራመስበት ሰዓት ላይ እና የሚመጣውን ጉዳትና የአደጋውን መጠን ሰዎች በማንነታቸው የተነሳ የመጠቃት ቴንደንሲ እንደነበራቸው እያወቅክ ባለበት ሁኔታ ላይ ግን ማስቆም ባትችል እንኳን ቢያንስ ሰዎች የአቅባቢ ስነት ስሜት እንዳይሰማቸው ጆይን ማድረግ ይችላሉ። ይሄንን እንቅስቃሴ ከኔ ጋር ሆነው ማለት ነው። ብዙ ሰው ምን ማድረግ እንዳለበት አያውቅም። የተወሰነ መልኩ ቴራፒ ይሰጣል። ሀገር የሆነ ነገር ያደረግኩ ወይም ደግሞ ቁረጠው በለው የሚለውን ሰው ሪፖርት አድርገ ይዘቱ ተመርምሮ ተፈትሾ ሲወርድ ይህን በማስቀረት የሆነን ሰው ከጥቃት እንዳዳምክ የሚሰማ ስሜት አለ እና ይህንን ስሜት ሰዎችም ጋሩ ና ብቻ ነው አድርገው ይነሳል። ጊዜ ሊፈጅ ይችላል። ምናልባት አሁን በኮቪድም የተነሳ ቢሮዎች ቢዚ ናቸው፣ እንደዚህ ቶሎ ቶሎ አይሆንም። ብዙ ዴታ ሲመጣ ግን ነገሩን በቁም ነገር የማየት ነገር አላቸው እና ልዩነቱ ምንድን ነው? በብዛት ማድረግ እና አለማድረግ የማየት ቶሎ እንዲታየለ የማስደረግ ነገር ነው እንጂ የሪፖርትን ብዛት አይደለም። የሚፈለግ የነበረው እና በዋናነት ሰዎች እንዲቀላቀሉኝ ብቻዬን የማደርገውን ነገር አወጣሁት እና ለምን ይህንን አናደርግም ጆና አናደርግም የሚል ፍላጎት ያደረብኝ እሱ ያደረግኩት በጣም ብዙ ልክ ያልሆኑ ይዘታቸው ተመርምሮ እየወረዱ አካውንቶችም አሉ። ፌክ አካውንቶችም ይዘታቸው ልክ ያልሆኑ የሚያስተላልፉት መልእክት እንዲጥላቻን እና ግልጽ የሆነ የጥላቻን ንግግር እና የጥቃትን ንግግር የሚያስተላልፉ መልእክቶች አሏቸው። ይዘት ያላቸው አካውንቶች፣ ቪዲዮዎች ጽሑፎች ተነስተዋል። ሰዎቹም ተምረው ይመለሳሉ ብዬ አስባለሁ። በሕግ መጠየቅ ያለባቸው ደግሞ አሉ። ከዛ ካለፈ በኋላ በሕግ የሚጠየቁትን ደግሞ የሕግ አካላት ጠይቋቸዋል ብዬ አምናለሁ። አንዳንድ ሰዎች ይህ እንቅስቃሴ ለየት ያለ የፖለቲካ አቋም ያላቸውን ሰዎች በጅምላ ማጥቂያ እንዳይሆን ስጋት አላቸው። በግልጽ የጥላቻን መልእክቶችን ባያስተላልፉም በርካታ ሰዎች አንድን ገጽ በተመለከተ ለፌስቡክ ተደጋጋሚ ቅሬታ ካቀረቡ የማይወዱትን ገጽ ቢሆን ያዘጉታል፣ ይሄም ግላዊ መተነኳኮሻ ይሆናል የሚል ስጋት አለ። ልክ አይደለም። እንዲሁ ዝም ብሎ ስጋት ነው እንጂ ልክ አይደለም። ምክንያቱም የኔ አካውንት እንደዚህ አይነት ስራ ስትሰራ ሰዎች እንደግል ጠላት ይወስደዋል እና መርጠን የምታደርገው የሚመስላቸው የምታደርገው ማይገባቸው ሰዎች አሉ። ለምን እዚ ያደረክ እንደሆነ ማይረዱ ሰዎች አሉ። እና እንደዚ አይነት ሰዎች የተቆጡ ሰዎች ነበሩ ብዙ። እኔ ላይም ብዙ ካምፔን አድርገዋል። በጣም በርካታ ካምፔኖች ተደርገዋል። በጣም በርካታ ሰዎች ደግሞ በዛው ልክ ሪፖርት እንደሚያደርጉ ግልጽ ነው። ይህ አካውንት ምንም ሆነ አያውቅም። ምክንያቱም እኔ ፕሮፋይሊንሱ ነው የምጠቀመውን አውቃለሁ። ይዘቴ ነው የሚወስነው የሰው ቪዲዮ ራሱ እንደዚህ ጥላቻን ያዘለ ለማውገዝ እንኳን ሼር ስታደርገው ዝም ብለህ የምታመጣው ከሆነ ሰው እንዴት በዚህ ዘመን ያደርጋል ብለህ ስታመጣው የዚያ የጥላቻ ንግግር የጥፋት እና የዘር ጥቃት ንግግር ተሳታፊ ነህ። ስለዛ እንደ ሆስት ነው የምትቆጠረው። አንተም እሱን አካውንት ሪፖርት ባደርግብህ ይነሳብሃል። ግን ይዘቱ ነው የሚወስነው። እኔ እንደዚህ አይነት ነገሮችን በጨዋታም አላደርግ ለማውገዝም አላደርግ። ሳዋግዝ ሀሳቡን ይዞ መጣና ሀሳቡን ገልጸው እንጂ የጥቃቱን መልእክት አላስተላልፈውም። ከዚህ በተጨማሪ ደግሞ ፌስቡክ በጣም ስማርት ማሽን ነው። ዝም ብሎ አይደለም የሚሰራውን ያውቃል። ቲም አለ ቢሃይንድ ትልቅ ካምፓኒ ነው። ሁሉ ነገር አይተው ሪቪው አድርገው ነው። አሁን የእኛ ሪፖርት ማድረግ ጥቅም ምንድን ነው? ለፌስቡክ እንደታሰበለትም እንዲህ ንጹሕ ሆኖ እንዲቀጥል ይፈልጋሉ። እና እኛ ኮንትሪቢዩት እያደረግነው ነው ለፌስቡክ የምንሄደው እንጂ ልዩ የሆነውን ሀሳብ የምናጠፋበት አይደለም። እኔ በግሌ እንደዛ እያደረግኳል ነበር በጣም ጸያፍ በሆኑ ቃላት አንዱን ብሄር ከአንዱ ብሄር የሚጠራ ሰው ከሱ ጋር ምን ብለህ ትነጋገራለህ? ስመልስለት ብትመልስለት አንተን የዚያ የጥላቻ ንግግር እና የጥቃት ሰለባ ነው የምትሆነው። አብረህ ተሳታፊ ነህ። ልታወቅ ዝም ተገኘ ልትገላ ገኘ እዛ ቦታ ላይ ከተገኘ እሱ ነው ልትያለው ነው። እኛን ዝም ብለን ፌስቡክ አካውንት ክሬት እናደርጋለን ወይ ሰው ክሬት ያደርግልናል ጋይድላይን አለው ስንገባ ፈርመን ነው ምንገባው ይህ ና ብለን ከአንድ በላይ አካውንት የለኝም ብለን ነው የምንገባው። እና እነዛ ነገሮች ስናደርግ በይዘቱ መሰረት ነው እንጂ የሚወርደውም የሚቆየውም በይዘቱ መሰረት ነው። ሪፖርት የማድረግ እንቅስቃሴው አንደኛው ውጤት ምንድነው? ከልክ ያልሆኑ አካውንቶች እንዲቀጡ ከማድረግ ወይም ደግሞ ጽሁፎቹ እንዲወርዱ፣ ቪዲዮቹ እንዲወርዱ ከማድረግ ባሻገር ተጠቃሚዎቹ አጠቃቅሙ በምተረድተውት ልክ ያለሆኑ ነገሮችን እንዳያደርጉ የማነቃቃት ነገር አለው እና በዛ ረገድ ብዙ ውጤቶችንም አይተናል። በቃ የራሱ ማቃቸው ሰዎች ይልኩልኝና ዮሐንስ ይህንን ባድርገው ይወርዳል እንዴ? አገኒት በኮሚኒቲ ጋይር ላይ ነው እንዴ? ብለው ደግሞ በግልጽ የሚመጡ አሉ። ለነሱ ለእነሱ ሰዎች እዛ የተከፈተው ፔጅ ላይ ትምህርቶችንም የሚሆኑ ነገሮች ልክ ያልሆኑ እና ልክ የሆኑ ነገሮች ይዘታቸውንም የማድረግ ሀሳብ አለ። እነሱ ይጠረጋሉ ብዬ አስባለሁ እና ከምንም በላይ ሰዎች በኃላፊነት መጠቀምንም ከተለጠፍከው በኋላ መውረድ አንድ ነገር ነው። እሱ ካደረግከው በኋላ ጉዳት ከመጣ በኋላ ነው የሚወርደው እርምጃ ተወሰደበት ነው የሚባለው። ግን ከአንደበታችን ሳይወጣ ከእጃችን ሳያመልጥ፣ እኛንም ለሌላ ሰው አሳልፈን ሳንሰጥ ቃላቶቻችንን መምረጥ በጥንቃቄና በኃላፊነት መጠቀም እንችላለን። ኢትዮጵያን በሚያዘወትሯቸው የመገናኛ አውታሮች ላይ ልክ ያለፉ የድምፅና የምስል መልእክቶች ስለመበራከታቸው በተደጋጋሚ ተነግረዋል። አሁን እናንተ እየተሳተፋችሁበት ያለው እንቅስቃሴ ግን ምን ያክል ፍቱን ነው? ማህበራዊ መገናኛዎች የመልካም ሀሳቦች መናገሻ የሆኑ ዘንድ የበለጠ ምን መደረግ አለበት ብለህ ታስባለህ? መጀመሪያ የነበረው ነገር ይህ እንዳልኩህ ለግል ሳትስፋክሽን፣ በኋላ ላይ ግን እንዳልኩህ ነገር በዚህ መልኩ ሊቀጥል አይችልም። ምንም የግል በራሴ ጊዜ ማድረጋቸውን በራሴ ጊዜ ይቀጥላሉ ነገሮች። ግን ወደ ኖርማል ስንመለስ ብዙ ጊዜ የሆነ ነገር ይመጣል፣ እንጫጫዋለን፣ ያልፋል። አጀንዳ ይመጣል፣ ይሰጠሃል፣ ተጫጫዋል፣ ይታለፋል። ሰፈሩ ደግሞ እየዋልንበት ነው። ፌስቡክ እንደ ሰፈር ነው የምቆጥረው። እንውላለን እዛው፣ ለቅሶ እንደርሳለን እዛው፣ የወለደ እንኳን መረማረች ይባላል። ሁሉን ነገር እዛው ፌስቡክ ላይ እናደርጋለን። ፎቶን ለጥፋለን። ሽርሽር ስንሄድ ስንመጣ ያን ሁሉ የምናደርግበት ሰፈር ሲሆን ደመፋሰስ እየተደረገበት ስለዛ እንዴት ነው ይሄ ነገር? ቁሙ ቆም ብሎ አንተን ታዋንች ምተይ የሚሸማግል እና የሚቀጣ አካል የሚቀጣው ግን በራሱ ፈቃድ ሳይሆን ቴክኖሎጂ በፈቀደለት እና ዘመኑ በሰጠው መስመር የሚያስተካክል አካል ያስፈልጋል። ስለዛ ያ ኔትወርክ አጌንስ ስፒች የሚለው ግሩፕ እንዲቋቋም እኔም ሀሳብ አቅርቤ ልጆች አሉ ለእነሱ በዚህ ጉዳይ ላይ ኢንተረስት ያደረባቸው እና ለምን እንደዚ እናደርገውም አይጣጣጠናክረውም የሚሉኝ አይን በዚህ በዚህ ምክንያት ሙሉም በዛ የማስተባበር ሮል መውሰድ አልችልም፣ ግን ረዳቸዋለው ብያቸው፣ እሱ ተቋቋመ። አሁን እሱ መቋቋሙ ጥቅሙ ምንድን ነው? አካን ተብልተ ያለ አሁን ራሱ ኔትወርክ አገንስተስ ስፒች የሚባለው ግሩፕ የፌስቡክ ፔጅ አለው። እሱ ላይ የሚደረጉት ነገሮች እንግዲህ የሀሳብ ልዩነት የሆኑ ይዘታቸው ችግር ይሁን ማንም ሰው አንብቧቸው ይረዳቸዋል። ስለዛ ከዚህ በኋላ ስጋቱም አይኖርም። አሁን በግለሰብ ደረጃ ቢሆን የግለሰብ ጀጅመንት ነው የግለሰብ ምዘና። በግሩፕ ሲሆን ግን የግሩፕ ምዘና ስለሚሆን የተለያዩ ሰዎች ናቸው የሚመለከቱት እና ቢሃይንድ ያሉት ደግሞ እዛ ቲም ውስጥ ያሉት ሰዎች ከሌላ ከሌላ ቋንቋ ከሌላ ከሌላ ብሄር እና ሞያ የተውጣጡ ናቸው እና ራሳቸው የፖለቲካ ኦፒኒየን ናቸው የተለያየ ነው። ፖለቲከኛ የፖለቲካ ማሳቢያ ሌላቸው አሉ፣ ዝም ብለው የሚኖሩ ሰዎች አሉ። እዚህም እዚህም ያለው ማለት ነው። አንዱ አልፈው አንዱ አልፈውም አንዱ ባልፈው ደግሞ ነው ይሄ ሄድስፒሽ ነው ብሎ አንዱ ያመጣዋል። ግን እኛ ምንመርህ የሚያደርጉት ምንድን ነው የፌስቡክን ኮሚዩኒቲ ጋይድ ላይን ነው። ዮሐንስ ሞላ ገጣሚ፣ እንዲሁም ደግሞ የማህበራዊ ለውጥ አቀንቃኝም ነህ። ለነበረን አጭር ቆይታ በእጅጉ አመሰግናለሁ። መልካም ምሽት ይሆንልን። ለዛሬ ያዝንላችሁን የጋቢና የጋቢናቢ ፕሮግራሞች እዚህ ላይ ፈጸምን። አብራችሁን ስለነበራችሁ እያመሰገንን ትዝታ በላቸው በአርቶ ውስጥ የደንገረመው ፕሮግራም በመብራት ኤልያስ አስማረ በቅንብሩ አብረናችሁ አምሽተናል። ደናደሩ ففb他nشlt مnجس